የኬንያው ፕሬዚደንት ኡሁሩ ኬንያታ የሀገሪቱ ጸጥታ አስከባሪዎች በሀገሪቱ በሚንቀሳቀሱ የሽብር ቡድኖች ላይ እርምጃ እንዲወስዱ ውሳኔ አስተላልፈዋል። ኬንያ በተለይ በሰሜን ምስራቅ የሀገሪቱ ክልል የሚገኙ ነዋሪዎች በሽብር ምክንያት መቸገራቸውን ገልጸዋል። ገልሞ ዳዊት ዝርዝር ዘገባ ልኮልናል። ፕሬዚዳንት ኬንያታ ከኬንያ ወደብ ከተማ ሞምባሳ ከካቢኔያቸው ጋር ሆኖ ዛሬ ባስተላለፉት መልእክት ኬንያን እያመሳት ያለው የሽብር ጥቃት እንዲገታ የአገሪቱ የጸጥታ አስከባሪዎች በተለይ በሽብርተኞች ላይ እርምጃ መውሰድ እንዲጀምሩ ትእዛዝ ሰጥተዋል። በተለይ በአገር ውስጥ ሆነው የሽብር ድርጊትን የሚደግፉትን ግለሰቦችና ቡድኖች የጸጥታ ኃይሎች በቁጥጥር ማዋል እንዳለባቸው ኬንያታ ተናግረዋል። ቅርብ ጊዜ ለተከሰቱ የሽብር ድርጊቶች ምላሽ ለመስጠት እርምጃዎች እንዲወሰዱ ትእዛዝ አስተላልፈዋል። በቅድሚያ የጸጥታ አስከባሪዎቻችን በኬንያ ሰሜን ምስራቅ ያሉትን ሽብርተኛ ቡድኖች ግብረአበሮቻቸውንና አደረጃጀታቸውን እንዲደመስሱ እርምጃ እንዲወስዱ ትዕዛዝ ሰጥቻለሁ። በሁለተኛ ደረጃ ደግሞ የመንግሥት ተቋማት ኃላፊዎች፣ የጸጥታ መዋቅር አዛዦች በግዛት አስተዳደር ደረጃ እንዲተገበር የቀረበው አክራሪነትን የመቆጣጠር ዕቅድ ተፈጻሚ እንዲሆን የበኩላችሁን ግዴታ እንድትወጡ አሳስባለሁ። ፕሬዚዳንት ኬንያታ በተለይ በኬንያ ባህር ዳርቻ ግዛት አስተዳደር ለሙና ሶማሊያን በሚያዋስነው የመንዴራ ግዛት የሚኖሩ ዜጎች በሽበርተኞች ጥቃት መቸገራቸውን ገልጸው ዛሬ ላስተላለፉት ውሳኔ በሰኔ ወር ከኬንያ ጸጥታ ኃላፊዎች ሪፖርቱን እንደሚጠብቁ ገልጸዋል። ፕሬዚዳንት ኬንያታ በሀገራቸው ተንሰራፍቶ ስለሚገኘው ሙስና መንግስታቸው አቅጣጫ ማስቀመጡንም በዚሁ ጊዜ ገልጸዋል። በተለይ በሙስና ተዘፍቀዋል የሚባሉን የኬንያ ፖሊስ ኮሚሽን አዛዡና የፖሊስ ኃላፊዎችን ከቦታ ቦታ ከመቀያየር ይልቅ ስራቸውን በአግባብ መወጣት የማይችሉትን እንዲያባርር አሳስበዋል። ባለፈው 27 2012 ዓ ም ጽንፈኛው የአልሸባብ ቡድን ኬንያና ዩናይትድ ስቴትስ በጋራ የሚጠቀሙት ለሙ የጦር ካምፕ ላይ ባደረሰው ጥቃት አንድ የአሜሪካ ወታደርና ሁለት የአሜሪካ መከላከያ ሚኒስቴር ፔንታገን ተቀጣሪዎች መገደላቸው የሚታወስ ነው። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ